የአዲስ አበባው ቅድስት ስላሴ መንፈሳዊ ኮሌጅ እንደገና ተዘጋ። የአሁኑ እንዳለፈው ጊዜ በተማሪዎች አድማ ሳይሆን አስተዳደሩ ነው የዘጋው ሲሉ ተማሪዎችም መምህራንም ለቪኦኤ ተናግረዋል። ዝርዝሩን አዲሱ አበበ ለዕለቱ አብይ ርዕስ አዘጋጅቶታል። አዎ፣ የአዲስ አበባው ቅድስት ስላሴ መንፈሳዊ ኮሌጅ እንደገና ተዘግቷል። ነገሩ እንዲህ ነው። ተማሪዎቹ ከዚህ ቀደም ይሰድቡናል ይመቱናልም እና ይነሱልን ያላቸው መምህራን ክፍል ሲገቡ ተማሪዎች እየጣሉ መውጣት ይጀምራሉ። ይህ ሁኔታ እየቀጠለ በመሄዱ ትምህርታችሁን በአግባቡ ስላልተማራችሁ ከዛሬ ጀምሮ ኮሌጁ ላልተወሰነ ጊዜ ተዘግተዋልና ግቢውን ጥላችሁ ውጡ የሚል ማስታወቂያ ሰሌዳ ላይ ይለጠፋል። እውን ነገሩ እንደዚህ ነው? ማስታወቂያ ውስጥ መቼ ነው የተለጠፈው? አንድ ስሙን መግለጽ ያልፈለገ የኮሌጁ የቀን ተማሪ ዝርዝሩን ነግሮኛል። ትላንትና ጠዋት ሶስት ላይ ነው ማስታወቂያ የወጣው። ግቢውን ለቃችሁ ውጡ ሲል ምክንያት ተዘርዝሯል። ደብዳቤው ማስታወቂያው ላይ የተቋረጠውን ትምህርት እንድትጀምሩ በአግባቡ ብንጠይቃችሁ በአግባቡ ልትማሩ ስላልቻላችሁ ላልተወሰነ ጊዜ ግቢው ተዘግቷል ነው የሚለው። በመማር በማስተማሩ ሂደት ላይ የፈጠራችሁት ችግር አለ ወይም እነሱ የገለጹት? አይ እነሱ የገለጹት የለም። ነገር ግን ምናልባት አሁን የአስተዳደር ክፍል የሆኑት ሁለቱ መምህራን አካዳሚክ ዲኑና የቀን አስተባባሪው መምህሩ ሁለቱ ሲገቡ ወደ ክላስ ተማሪው በእነርሱ አልማርም ስላለ ክላስ እየለቀቀ የወጣ ነበረ፣ ሁሉም ተማሪ። ይሄንን ምክንያት አድርገው ነው እነሱ በአግባቡ ልትማሩ አልቻላችሁም ያሉት፣ እንጂ የቀሩት ሁሉም መምህራን እያስተማሩ ነው፣ እየተማርን ነበር። ነገር ግን እነዛ ሁለቱ መምህራን ተማሪዎቹ አልማርም በእነሱ ስላለና ሮሮውን ሮሮን ስላቀረበ ልክ እነሱ ሊያስተምሩ ሲገቡ ክላስ እየለቀቀ የወጣ ነበር፣ ተማሪው። ስለዚህም ነው በአግባቡ አልተማራችሁም ያሉት። አካዳሚክ ዲኑ ዲያቆን ፍሳ ጽዮንም አሁን ደውዬ ክላስ ውስጥ ነኝ እያስተማርኩ ነው አሉ። በአሁኑ ሰዓት ትምህርት አለ እየተማሩ ነው። የማታዎቹ የማታዎቹን እያስተማሩ ነው ማለት ነው? አዎ የማታዎቹን እያስተማሩ ነው፣ የቀኖቹንም ያስተምራሉ። ግን እነሱ ሲገቡ፣ ሁለቱ ሲገቡ እናንተ ትወጣላችሁ ከክፍል? አዎ ተማሪው አልፈልግም ስላለ እየለቀቀ የወጣ ነበር ተማሪው። ከዚህ ቀደም ግን ስምምነታችሁ ውሳኔ እስከሚሰጥ እንድጠብቁ ነበር እና ለምን እናንተ ውሳኔ አድርጋችሁ እርምጃ ወሰዳችሁ? ውሳኔ አድርገን የወሰድነው ምንድን ነው መምህራኑ ነው መጥቶ ሲያናግሩንም እነዛ ሁለቱ መምህራን ገለል ሊበሉልን፣ ክላስ እንዳይመጡብን። ነገር ግን በቀሉት መምህራን ሁሉንም ክላስ አቴንድ እያደረግን እንማራለን። ውሳኔ ገለልተኛ ኮሚቴ ተቋቁሞ እስኪሰጠን ድረስ እነርሱ እኛ ጋር እንዳይመጡብን አንድ እንደ መስፈርት ያስቀመጥ ነው ልተኛ ክላሳችንን እንማራለን የሚል ነው ውሳኔ ወሰድ ነው። ታዲያ በዚህ ተስማምተዋል እንደነሱ አሁ እንግዲህ ከቢሮ ወገን መምህራኑ ነበር እንደ ሽምግልናም የመጡት በጊዜው አጣሪ ኮሚቴ እስኪቋቋምላችሁ ተማሩ ብለዋል። እሺ ሲኖዶሱ ካለ አክብረን እንማራለን። ነገር ግን መጥተው ምናልባት አሁን ሁሉም ወጣት ነው ተማሪው፣ ስለዚህ እነሱም መጀመሪያን በደል ያደረሱበት መምህራኖቻችን ስለሆኑ የቅርብ ተጠሪዎቻችን ስለሆኑ አይምጡብን፣ ውሳኔ እስኪሰጥልን ድረስ ሲኖዶሱ ውሳኔ ሰጥቶ ገለልተኛ ኮሚቴ አቋቁሞ ውሳኔ እስክናገኝ ድረስ አይምጡብን ብለን ተናግረን ነው ክላስ የጀመርነው። እነዚህ ይባረሩ ያላችኋቸውን አስተማሪዎች የሚደግፍ ተማሪ የለም፣ ወይም እነሱ ሲገቡ እዛ ቁጭ ብሎ የሚማር ተማሪ ማንም የለም ከእናንተ ውስጥ አንድም አይደለም። ከአንደኛ እስከ አምስተኛ ሁሉም ነው ለቆ የሚወጣው። ወደ በላይ ወደ ፓትሪያርኩ ቢሮ ወይም ደግሞ ወደ ጠቅላይ ቤተ ክህነትስ አልሄዳችሁም? ትላንትና ይሄ ውሳኔ ሲል ደብዳቤ ማስታወቂያ ሲለጠፍ ደብዳቤ ለጸሐፊው፣ ለአቡነ ፊልጶስ አስገብተዋል የተማሪዎች መማክር መልስ እየጠበቅን ነው ነው የሚሉት። ለነገሩ ግን ይህን ሁኔታ መምህራኑ ያውቃሉ። ተማሪዎቹ እንዳሉት መምህራኑም ኮሌጁ ተዘግቷልና እንዳታስተምሩ የሚል መመሪያ ተሰጥቷቸዋል። ይህን ያውቁ እንደሆን የአዲስ ኪዳን አስተማሪ ናቸው ወደ አሉኝ ወደ መምህር ደጉ አለምዘው እንድደወልኩ ኮሌጁ ተዘግተዋል፣ እንደ መምህር ተዘግተዋል። ትላንትና ሰኞ አስተምሬ ስወጣ እንዳንዶቹ እንደ እንደገና እኮ ምሳ እንዳትበሉ ተዘጋ፣ ላልተወሰነ ጊዜ ተዘግቷን አሉኝ። እንዴት ብዬብል እንዲሆነ እኮ አሉኝ። በኋላ ወደ ማታ ስልክ ደወለችና ተላላቸዋ ነገ አስቸኳይ ስብሰባ በሶስት ሰዓት ተብሏል፣ አለችኝ። በሶስት ሰዓት ተብም እህድ እህድ ሁኝ ያው ተዘግቷል። አባቲ ሞቾ ስጥ ዚያ ትምህርት ቤቱ ላልተወሰነ ጊዜ ተዘግቷል። እናንተም እንዳታስተምሮ ነው የሰበሰብኳችሁ። ምንድን ነው ገብተው እየተማሩ አይደለም? ከመምህራን የቀረበ ነበር የለም? ዘላለምና ፍስሐ ጽዮን ሲገቡ አልቀበላቸው ስላሉ እነሱ ካልተማሩ አላስተማሩ እነሱን ካልተቀበሉ የእናንተንም ቢቋረጥ ይገባል ብሎ ድፍንስን ያለ ነገር አመራር ተሰጠ። አጠቃላይ ቤተክርስቲያን ምንትውሳቸው የመጡና መድረሻ ያላቸውም ዘመን ረሀብ ነው የሚሰጣቸው የለም ምግባቸው ይከሰት በጭራሽ ተዘግቷል አይሆንም። ማስታወቂያ ተለጥፏል ብለውኛል። ተማሪዎቹ ማስታወቂያ ተለጥፏል መዘጋቱን የሚገልጽ ተለጥፏል ። ትምህርትም ምንም ላልተወሰነ ጊዜ ተዘግቷል የሚል ተለጥፏል፣ አይቻለሁ። ከዚያ በኋላ መጥቻለሁ። እርሶ እንግዲህ ከመምህራኖች አንዱ ነዎትና የእርሶን ቃል ለወስድ እችላለሁ። አባቴ፣ ለዛሬ ፕሮግራሜ ይችላል። ይሄን ነው እኔ እንዲያውም መስራቹ ነኝ ለዚህ ኮሌጅ የመጀመሪያው። በ ሰማንያ ስድስት ተጠርቼ በ ሰማንያ ሰባት የመጣው መምህር ነኝ። አመሰግናለሁ መምህር። የቅድስት ስላሴ መንፈሳዊ ኮሌጅ ለሁለተኛ ጊዜ መዘጋቱን በትናንትናው ምሽት ዝግጅታችን ገልጸናል። በአሁኑ ወቅት የዘጋው ግን አስተዳደሩ መሆኑንም ከተማሪዎቹም ከመምህራንም ያገኘነውን ጠቅሰን ዘግበናል። ዛሬ የአስተዳደሩንና ከተቻለም የፓትርያርኩን ምላሽ ለማቅረብ እንደምንሞክር ገልጸን ነበር። በቀጠሮ የተለያየ ነው። አዲሱ አበበ የደረሰበትን ያቀርባል። ምን ላይ እንደ ደረስኩ እያቀናበርኩ እያለሁ ብዙ ነው። በራሴም በሙያችንም ላይ የደረሰብኝ ቁጣ፣ ስድብ፣ ተግሳጽ ይህም ኮሌጁን በበላይነት እንዲመሩ ቅዱስ ሲኖዶስ ካስቀመጣቸው አባት አባ ጢሞቴዎስ ነው። ለጊዜው ያንን ላቆየውና ወደ ጉዳዩ ልግባ። ስም አይገለጽ ያሉኝ አንድ የአምስተኛ መት ተማሪ ናቸው። የዛሬ እንግዳይ ምን አዲስ ነገር አለ ነው ያልኳቸው። ምንም አይነት መፍትሄ የተደረሰበት ነገር የለም። ዝም ብሎ ነው የዋሉ። ምግብ ቤት እንደተዘጋ ነው እንደተዘጋ ነው። እንደውም አሁን እኛ ሶስተኛ ቀናችን ነው። እንግዲህ ረሀብ እየቀጠለ እየጸናብን ያለ ነው። ለምነንም ለመብላት የምንችልበት አጋጣሚ ሁሉ እየተፈጠረ አይደለም። እዚሁ ግቢ ውስጥ መንገድ ዳር የማታ ተማሪዎች ሲገቡ ሲወጡ አንዳንድ እንግዲዎች ሲገቡ አስራ አምስት ሳንቲም እየለመንን ዳቦ መግዣ የጥረት እያደረግን ነው ለማግኘት። ዲኑ አሉ አባ ኃይለ ማርያም የበላይ ጠባቂ የተባሉት አቡነ ጢሞቴዎስ አሉ። እነሱ ጋር ሄዳችሁ አንዳንድ ነገር መዋየት አልቻላችሁም? ሁለቱ መምህራን ብዙ ነገር ብለውናል። እኛ መጽሐፍና ማንበብ ማትችሉ የላቦራቶሪ አይጥ ናችሁ። እነሱ ደግሞ በፍጹም እነሱ ካላስተማሩ ትምህርት ቤቱ ሊዘጋ ይገባዋል እንጂ ሊቀጥል አይችልም የሚል አቋም ነው የያዙት። ይጣራ ተብሏል። ኮሚቴ ተቋቁሞ እስኪጣራ እንኳን ቢገለሉልን፣ ተጣርተው እውነት ነጻ ናቸው ከተባሉ ቢመለሱን እንቀበል እንገደዳለን። እስኪጣራ ግን ክፍላቸውን ሳትወጡ ብትማሩ ምን አለ? አሁን እኮ የምልህ ወዳጄ፣ በቃ እኚህ ሰዎች እስኪጣራ የሚገለሉልን ብለን ነው የሚያስቀድመ የሚያስቀመጥ ነው ይሄ ቅድመ ሁኔታችን ነው። ግን እስኪጣራ ሁለቱ መምህራን ክፍል አይገቡብንም ብላችሁ በዚህ ስምምነት ተደርሷል። አዎ። ይነሱልን ከተባሉት መምህራን አንዱ ዘላለም ረዴት ይባላሉ። ሞራላችንም በሚነካ መልኩ ይሰድቡናል፣ ዱላም አለበት፣ ትምህርታቸውም ከቀኖናው ውጭ ነው ወዘተረፈ ነው የተማሪዎቹ ክስ። ምን ይላሉ አልኳቸው? አረ በጭራሽ እንደዚህ አይነት ነገር የለም ፍጹም ሀሰት ነው። ይኸውልህ በየጊዜው የሚያነሱት ጥያቄ ተለዋዋጭ ነው። መጀመሪያ ጥያቄ ሲያነሱ ስለ ምግብ ነው። አሁን ደግሞ ደርሰው በሁለቱ መምህራን ክፍል አንገባም ነው ቀጠሉ። ደግሞ ወደ ሃይማኖት እነሱ ውጭ አገር ተምረው ስለመጡ የሚያስተምሩት ትምህርት የቤተ ክርስቲያናችን አይደለም ይላሉ። አንድም ቀን ተማሪ ተፈራርሞ የሚያስተምሩት ትምህርት ከቤተ ክርስቲያናችን ውጪ ነው፣ ማስተማር አይችሉም፣ ብቃት የላቸውም ብለው አላመጡ እንዴት የቤተ ክርስቲያናችንን ዶግማ፣ የቤተ ክርስቲያናችንን ታሪክ፣ ትውፊት የሚጣላ ትምህርት እንዴት እንጀራችን ሆኖ እናስተምራለን? እና መሰረቱ አዲሱ ይሄ ነው። ማን በሃይማኖቱ ይደራደራል? ማን ሃይማኖቱ ሲሰደብበት ዝም ይላል? መልሱ የማይሆን ሆነ እንጂ ከፓትርያርኩ በፊት ኮሌጁን ወደ ዘጉት ኃላፊዎች ነበር አስቀድሜ የደወልኩት። ይሁንና ደጋግመው ይህን አላወቅኩም ሲሉኝ ፓትርያርኩ በቂ መረጃ እንደሌላቸው ወይም እንዳልተሰጣቸው ተረዳሁ። ሆኖም የቤተ ክርስቲያኒቱ የበላይ እንደመሆናቸው ኃላፊነቱ ደግሞ ከመጠየቅ ጋር የሚመጣ ነውና ደወልኩላቸው። ትናንት ማታ ወዲያው ለአብኖ ጢሞቴዎስ ደወልኩኝ። አይ እንግዲህ መቼስ አልነው አልነው አልሆን አለ እንግዲህ ቦርዱ ወስነዋል። ምንም ማድረግ አልተቻለም። ዛሬ ግን አላውቅም። እንደ አላውቅ ብዙ አቡነ ጢሞቴዎስ ናቸው ሰብስበው ስታፉን ተዘግቷል ያሉትና ምናልባት መፍትሔ ነው ወይ መዝጋቱ ብዬ ነው እንግዲህ፣ እየረበሹ ክፍል ረግጠው እየወጡ ምንት እየሆኑ ምንት እየሆኑ ያሉ ቀደም ሲል ይነሱልን ያሉ ናቸው የተባሉት ናቸው። እነሱ ሲገቡ ይወጣሉ። ሌሎቹን ግን ይማራሉ እኮ እንደነገሩኝ፣ ነገሩኝ፣ እንደዛ ነው የምሰማሁት። እንደዚያ ኮሚቴውም አልተቋቋሙ ነው የሚባለው ጠራው ኮሚቴ፣ እሱ ለምን ዘገየ አባታችን? እሱማ እሱማ እንደመሰለኝ ሰላም ሳይኖር ኮሚቴ አይቋቋምም የሚል ነዋ። እንዴ ኮሚቴው እኮ የሚቋቋመው ሰላም ለማምጣት ነው። ሰላም ስለሌለ ነው ኮሚቴ ያስፈለገው። አንድ ሁለተኛ ጥፋት ነው የሁለቱን አስተማሪዎች ክፍል ረግጠው መውጣታቸው ከተባለ እሱ ሌላ ጉዳይ ነው። ግን የሁለቱን ረግጠው ሲወጡ፣ ሌሎቹን ግን ይማራሉ። እኔም ጠይቅ ያለው ለምን ደው እንደምታደርጉት እነዚህ ሁለት ሰዎች ደግሞ የማታውንም ያስተምራሉ ስንላቸው መጀመሪያ ስንስማማም ሁለቱ ሰዎች እንዳይገቡብን ነው እስከሚጣራ ድረስ ባለፈው ባሰረቀን ስጠይቅም በዚች ላይ ለመናገር አልፈለጉም። በቃ እንግዲህ አሁን ዋናው ትምህርት መጀመሩ ነው ብለን ተለያየን። ንውረድ ኤልያስ ጋር ሄደው ንውረድ ኤልያስ እናንተ ብትወጡ ምን ችግር አለው? ሌላ ተማሪ ይመጣል አሉን የሚል ነገር ነገሩኝ። ይሄንን ለማጣራት ንውረድ ጋር ብደውል ስልካቸውን አንስተው ነበር። ንግግር ጀምረን ተቋረጠ እና ግን እርሶ በግድ እዚህ ጣልቃ መግባት የሚል ሊኖርቦት ነው ይመስለኛል። እኔማ ካሁን ቀድማ አነጋግሬያቸው ነበር። ይፈታል፣ ግን እየተማራችሁ ነው እንጂ ትምህርት ቤቱ አቁማችሁ የሚሆን ነገር አይደለም። እና የሚያጠና ቡድን እንዲቋቋም እናደርጋለን አልኳቸው። ሰላም ስላልሰጡን ለማን ነው የምናቋቁመው የሚል አለ ይመስለኛል፣ በትምህርት ቤቱ በኩል። አሁን መጨረሻው ምንድን ነው እንግዲህ ትላንት ለአድማጭኛ የገለጥነው ከበላይ የሚኖረውን መልስ ይዘን እንመጣለን ያልነውና ለአድማጮቻችን እርስዎ የሚነግሩን ነገር አለ? አሁን የለም ምንም ምንም ከኔ በኩል ምንም ነገር የለም። ያው ከውስጡ ከራሳቸው ከዛ የምታገኘውን እንጂ እኔ እኮ እዛ መሀል ገብቼ ምንም ከአሁን ቀደም እንነገርኩ ጠርቻ ኃላፊዎቻቸውን አናግሬያለሁ መክሬያለሁ። ከዛ ወዲህ ግን እኔ እንደሁም ከጨረሰነ ጭራሽ ትናንትና ከአንተ ነው የሰማሁት። ከዚህ በኩል ምንም አልሰማሁም ነበረ። ዳር ዳር ነው የምሰማው። ደግሞ ከአሁን ቀደም የተቻለኝን አድርጌ ያለሁ እኔ አባታችን በጣም አመሰግናለሁ። አሁን ከዚያው ተደውሎ ባገኘሁት መረጃ ተማሪዎቹ ምግብ ካገኘን ሁለተኛ ቀናችንን ጨረስን አንዳንዶቻችንም እየተዳከምን ነውና እባካችሁ አሰሙልን ብለውናል። ተስፋ እናደርጋለን የጉዳዩ ባለቤቶች ለችግሩ መፍትሄ እንደሚፈልጉለት።